በአማራ ክልል የኮሮና ቫይረስ መከላከልና መቆጣጠር ኮማንድ ፖስት በአራት የክልሉ ከተሞች ከዛሬ ጀምሮ ለ14 ቀናት የሚጸና የሕዝብና የተሽከርካሪ እንቅስቃሴ እገዳ ጥለዋል። አስቴር ምስጋናው ተከታዩን ዘገባ አድርሳናለች። የአማራ ክልል የኮሮና ቫይረስ መከላከልና መቆጣጠር ኮማንድ ፖስት የኮሮና ቫይረስ ተጠቂ ሰዎች ተገኙባቸው በተባሉና በዙሪያው ባሉ ከተሞች ላይ ከዛሬ ጀምሮ 14 ቀናት የሚቆይ ምንም አይነት እንቅስቃሴ እንዳይኖር እገዳ መጣሉን የክልሉ መንግስት ኮሚኒኬሽን ጉዳዮች ዋና ዳይሬክተር አቶ ጌትነት ይርሰው ተናግረዋል። መጋቢት 23 2012 ዓመተ ምህረት ከቀኑ ስድስት ሰዓት ጀምሮ በመላው አዲስ ቅዳም በአዲስ ቅዳም እንዲሁም እንጅባራ በቲሊሊና ና በባህር ዳር ከተማ ብቻ የሚተገበር ለአስራ አራት ቀናት የሚቆይ ማንኛውንም አይነት የተሽከርካሪም ሆነ የህዝብ እንቅስቃሴ እንዳይደረግ የክልሉ ኮማንድ ፖስት ወስኗል። ይሁን እንጂ የሁኔታው አሳሳቢነት ከቀጠለ የተቀመጠው የጊዜ ገደብ እንደ አስፈላጊነቱ ታይቶ ሊራዘም ይችላል። እገዳው ቫይረሱን ለመከላከል የሚያግዙ ግባቶችን በሚያጓጉዙ በልዩ ሁኔታ የሚንቀሳቀሱ የደረቅና ፈሳሽ ጭነት ተሽከርካሪዎች እንዲሁም የውሃና የኤሌክትሪክ አገልግሎት ሰራተኞችን አይጨምርም ያሉት አቶ ጌትነት የድንገተኛ አገልግሎት የሚሰጡና የወረርሽኙ በጎ ፈቃደኛ ወጣቶች መንቀሳቀስ እንደሚችሉ አስታውቀዋል። ዛሬ በባህር ዳር ከተማ በአንዳንድ ቦታዎች ተዘዋውሬ እንደተመለከትኩት በከተማው የበጎ ፈቃድ አገልግሎት ከሚሰጡ ወጣቶችና ከጸጥታ ኃይል ውጭ የሚንቀሳቀስ ነዋሪ የለም። ከተማው ጸጥ ረጭ ብሏል። ይህ በእንዲህ እንዳለ የአማራ ብሔራዊ ክልላዊ መንግስት የኮሮና ቫይረስ በሽታ ስርጭትን ለመከላከልና ለመቆጣጠር ይቻል ዘንድ በክልል ውስጥ በሚገኙ ማረሚያ ቤቶች ያሉ ከሰባት ሺህ በላይ የሚሆኑ የህግ ታራሚዎችን በይቅርታ እንዲፈቱ ወስኗል። በይቅርታ የተፈቱት ከሰው መግደል ውጭ በሆኑ ወንጀሎች ተፈርዶባቸው በመታረም ላይ የሚገኙና በአመንክሮ የመፈቻ ጊዜያቸው እስከ አንድ ዓመት የቀራች መሆኑም ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር።